ዛሬው ቀን የሐዘንና የእንጉርጉሮ ቀን ነው ብለው ንግግራቸውን የከፈቱት የሙኒክ ከተማ ኤጲስቆጶስ ካርዲናል ራይንሃርድ ማርክስ ናቸው። እሳቸውም በዚች በመከራ ሰዓት በዳዊት መዝሙር በቁጥር ሰባ ሰባት ላይ የሰፈረውን ቃል አንስተዋል። በዚች በመከራ ሰዓት አንተ አምላክ የት ነበርክ? የሚለውን አረፍተ ነገር እንደገና አንስተው ጠይቀዋል። ጥርጣሬ ቢኖረንም በወንጀለኞቹ ፊትና በወንጀለኞቹ ሽብር ፈጣሪዎች ስራ በቀላሉ እሳቸው እንዳሉት ተረብሸን ተስፋችንን መቁረጥ የለብንም የሚለውን ድምጻቸውን አሰምተዋል። ቀበል አድርገው እዚያው ላይ በተራቸው አትራኖሱን የተረከቡት የሸንጎ ፕሬዚዳንት ወይዘሮ ባርባራ ስታም ቋሚ ሆነው እኛን ጀርመኖች አንድ ያደረጉትን እሴቶች በቀላሉ በማንም አናስነጥቅም ብለው ወደ ማብራራቱ ዘልቀዋል። አንድ ላይ ሆነን ቀደም ሲል እኛ በአንድነት ሁላችንም እንደቆም ነው አሁንም ሆነ ወደፊትም የግድ አንድነታችንን አጠንክረን አንድ ላይ መቆም ይኖርብናል። ይህን ጠንካራ እሴታችንን ማንም ሰው ዛሬ ተነስቶ ሊያናጋው አይችልም። ሰላማዊ የሆነውን ሕይወታችንን የምንተነፍሰውን ነፃነታችንን ከዚሁም ጋር ተከባ ና ተቻችሎ የመኖር ዘይቤያችንን እንዲሁም ሰብአዊ መብታችንና ሰብአዊ ክብራችንን እንዲያው እንደዋዛ ነገር በቀላሉ በማንም ሰው እኛ አናስነጥቅም። ይህንንም ህብረተሰባችን የተመሰረተበትን መሰረት አናክተውና አፍርሰው በእግራቸው ለመርገጥ የሚፈልጉትን ኃይሎች ህጉ በሚፈቅደው የአሰራር ደንብ ሁሉንም አማራጮች ተጠቅመን የተቃጣብንን አደጋ ራሳችን መክተን እንመልሰዋለን። ጠንካራ መንግስት ያስፈልገናል። ያ ጠንካራ Freiheit, und Menschenwürde als die Grundpfeiler unseres Zusammenlebens zu erschüttern. ከተማ አንድ የጀርመን ኢራን ተወላጅ የአስራ ስምንቱ ዓመት ልጅ በኦሎምፒያ የገበያ አዳራሽ ውስጥ ይህ ልጅ በጥላቻ ተገፋፍቶ በከፈተው ተኩስ ዘጠኝ ወጣት ልጆችን ገጥሎ ሰላሳ አምስት ሰዎችን አቁስሎ ራሱንም እዚያው ገጥለዋል። ከዘጠኙ ሟቾች ውስጥ ሰባቱ የሙስሊም ሃይማኖት ተከታዮች እንደሆኑም ፖሊስ ገልጸዋል። ፕሬዚዳንት ዮዋሂም ጋውክም ይህንኑ አስታውሰው የዘጠኝ ንጹህ ሰዎች ህይወት አንዱ በወሰደው የጭካኔ እርምጃ በከንቱ ተቀንጥሰዋል። ተቀንጥሷል የቁርስ ገበታችን ላይ አሁን እነዚህ ልጆች የሉም፣ ከትምህርት ቤት የትምህርት ገበታና ከወንበሮቻቸውም ላይ ርቀዋል፣ እነሱ ሞተው የጎረቤት መንደሮች ጭር ብለዋል ብለው ፕሬዚዳንቱ የልጆቹን ስም እየጠሩ እነዚህ ሁሉ ልጆች አሁን ከአጠገባችን በሞት ከእኛ ተለይተዋል የሚለውን አረፍተ ነገራቸውን የጸሎቱ ቤት ውስጥም አሰምተዋል። ከእንግዲህም ጥላቻን በእኛ መካከል በጀርመን ሀገር ለመዝራት ለተነሱት ሽብር ፈጣሪዎች ምንጊዜ እጃችንን አንሰጥም፣ አንበረከክም የሚለውን ሀይለ ቃላቸውንም ፕሬዚዳንቱ ሰንዝረዋል። እዛው ላይ ቀጥለውም ርዕሰ ብሔሩ አልዲንን በትውልድ ሀገራችን በምንኖርበት መንደራችን ውስጥ ገብተው ደም በማፍሰስ ሕይወት በማጥፋት ድንጋጤና ሽብር ለመፍጠር የሚፈልጉትን ወንጀለኞች ምንጊዜም ቢሆን ዝም ብለን እነሱን አናያቸውም። እነሱ እንደሚጠሉን እኛን አስገድደው እነሱን እንድንጠላቸው ይፈልጋሉ። አልፎ ተርፈው እንድንሰራቸውም እኛን ለማድረግ ይሻሉ። እኛ ግን ሳንቀየር ሰብአዊነታችንን ጠብቀን አንድነታችንን አጠናክረን በእኛና በህብረተሰቡ ላይ የተቃጣውን ማንኛውንም አደጋ እንዳመጣጡ ወደፊት ከመመከት ምንጊዜም እኛ ወደኋላ አንልም። እንደ ፕሬዚዳንቱ ንግግር አንዳንዶቹ እዚህ ጀርመን ሀገር ውስጥ በቅርቡ ከተከፈተው የጸጥታ ጥበቃ ጉዳይ ጋር እያይዘው የግል አስተያየታቸውን ሰጥተውበታል። የግሪኩ ኦርቶዶክስ ቤተ ክርስቲያን ተጠሪ ከእስራኤሉ የባህል ማዕከል ተወካይ ጋር አንድ ላይ ሆነው በትናንትናው የጸሎት ስነ ስርዓት ላይ ለዘጠኙ ሙታኖች በጋራ ጸልየዋል። የሙስሊሞች ምክር ቤት ተጠሪም ወይዘሮ ጣሃራ ሀጂር ከነሱ ጋር ሆነው እባክህ አላ ሁላችንም ያንተ የአምላክ ልጆች እንደሆን እንዳንረሳ በልባችን አሳድርልን ብለው እዚያ በተቀጣጠሉት ሻማዎች መካከል ተጣርተዋል። ይልማ ኃይለሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ